ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከ3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚተሰማውን ፕሮግራም አሁን ጀመረ። ትናንት የተካሄደው 2007 የኢትዮጵያ ምርጫ እንዴት ነበር? ውጤቱ በአጠቃላይ ለተቃዋሚዎች አስደሳች የሚሆን አይደለም። እስካሁን ባለው መረጃ በ23ቱም የምርጫ ጣቢያዎች ላይ ያለው ውጤት የሰማ ነው። ከኢዴፓ በኩል የተሰጠ ነው። ተቃዋሚዎች የምርጫን ውጤት ካለመቀበል የሚነሱ ምክንያቶች ካልሆኑ በስተቀር ሕዝብ ወጥቶ የፈለገውን የመረጠበት ምርጫ ነው ማለት ይቻላል። እንዳጠቃላይ ከኦሮሞ ፌዴራሊስት የተገኘው ደግሞ ይህ ነው። ገዢ ፓርቲ ከፍተኛ አመራሮች ማለትም የክልል፣ የዞን፣ የወረዳ አመራሮች፣ የቀበሌ አመራሮች ታጣቂዎች፣ ከፍተኛ ነቅለኛ፣ ዝቅተኛ ካድሬዎች መራጩን ህዝብ ባለበት የመራጩን ህዝብ ድምፅ በማደናበር ምን ልታመጡ ነው ብሎ ለማስፈራራት ከገዢው የኦሮሞ የኦህዴድ በኩል የተሰጠው ነው። እነዚህ ሁሉ ዛሬ በስፋት ከምንመለከተው ከምርጫ 2007 ጋር በተያያዘ በምናቀርባቸው ዘገባዎች ውስጥ ተካተዋል። እናም የዛሬው ፕሮግራማችን በምርጫ ማግስት በአገሪቱ ያለውን አጠቃላይ ሁኔታ በተለያዩ ዘገባዎች በዘጋቢዎቻችን አማካኝነት ይቃኛሉ። አዎ፣ አዲስ አበባና ከአዲስ አበባ ውጪ በየክልሎቹ የሚገኙ ዘጋቢዎቻችን ሪፖርታቸውን አድርሰውናል። በቅደም ተከተል እናቀርባለን። በሁለተኛው አጋማሽ ክፍለ ጊዜም ቢሆን ከምርጫ ጋር የተያያዙ ውይይቶችና ትንታኔዎች ናቸው የሚቀርቡት። በዚህ ምክንያት አድማጮቻችን እንደምትረዱት መደበኛ ፕሮግራም ለዛሬ አይኖረንም። ቀዳሚው ቅንብር ያለም ዜና ግን አይቀርም፣ ቦታውንም አይለቅም፣ ይቀርባል። የእኛም ሰላምታ እንዲሁ ሰላም ጤና ስጥልኝ። ውድ አድማጮቻችን እንደምናምሽታችኋል። ሰኞ ግንቦት 17 2007 ዓ ም ነው ዛሬ የምናስተናግዳችሁ አዲስ አበባና እኔም አዳነች ፍስሐየንን አሁን ዜና ይቀድማል። የኢትዮጵያ አገር አቀፍ የምክር ቤት ተወካዮች ምርጫ ትናንት እሁድ ተካሂዷል። ገዢው ፓርቲ ኢህአዴግ በከፍተኛ ድምፅ እንዳሸነፈ ተዘግቧል። የምርጫው ጊዜያዊ ውጤቶች በአገሪቱ ዙሪያ ባሉት ድምፅ መስጫ ጣቢያዎች ተለጥፈዋል። ሆኖም ብሔራዊ ምርጫ ቦርድ ጊዜያዊ የድምፅ ውጤቶቹ በይፋ እስከሚያስታውቁ ውጤቶቹ እንዳይነገሩ አግዷል። የሀገር ውስጥ መገናኛ ብዙኃን በየምርጫ ጣቢያው ስለተለጠፉት ውጤቶች አልዘግቡም። የአገሪቱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በተወዳደሩበት በደቡብ ክልል በአረካ ቦሎሶ ሶሬ በከፍተኛ ድምፅ መመረጣቸው ታውቋል። ዘጋቢዎቻችን ከያሉበት ያጠናቀሩ ዘገባዎች አሉ። ከዜናው በኋላ ቀደም ሲል ለማስተዋወቅ እንደሞከርነው እናቀርባለን። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የአንድ የቡሩንዲ ተቃዋሚ መሪ መገደልን አውግዟል። የእሳቸው መገደል በሀገሪቱ ያለውን ቀውስ በተባበሩት መንግስታት ድርጅት አስተባባሪነት ለመፍታት ሲደረግ የነበረውን ጥረት አሰናክሏል። ህብረት ለሰላምና ለልማት የተባለው ፓርቲ መሪ የነበሩት ዘዲ ፌሩዚ ትላንት እሁድ ተቀብረዋል። እሳቸውና ጠባቂያቸው በቡሩንዲ መዲና ቡጁምቡራ የተገደሉት ባለፈው ቅዳሜ ነው። የጸጥታው ምክር ቤት የተቃዋሚውን መሪ መገደልንና ባለፈው ሳምንት ቡጁምቡራ ውስጥ የተፈጸመውን ሕይወት ያጠፋ ጥቃትን ትላንት ባወጣው መግለጫ አውግዟል። የቡሩንዲ ባለስልጣኖች የመናገርና የመሰብሰብ ነፃነትን እንዲያከብሩና ግጭቶችንም ለማቆም እንዲጥሩ የጸጥታው ምክር ቤት ጥሪ አድርጓል። የጸጥታው ምክር ቤት አያይዞም የሀገሪቱ መሪዎች በፖለቲካዊ ድርድር ውስጥ እንዲገቡ ጥሪ አድርጓል። ይሁንና የተቃዋሚው ፓርቲ መሪ ፍሬድሪክ ድርጅታቸው ከመንግስት ጋር መነጋገሩን እንደማይቀጥል ትላንት ተናግረዋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ራማዳ ከተማ ላይ ኃይሉን እያጠናከረ ነው። የአገሪቱ ወታደራዊ ኃይሎች በበኩላቸው ቡድኑን ገፍተው ለማስወጣት አቅደዋል። በዩናይትድ ስቴትስ የሚመሩት የጥምረት ኃይሎች ደግሞ የአየር ድብደባውን የጽንፈኛው ቡድን ጠንካራ ቦታ በሆነው ሞዙል እና በባግዳድ ከተማ ላይ ለማትኮር ሲሉ በራማዲ ላይ የሚያካሄዱትን ድብደባ ቀንሰዋል። የኢራቅ ጠቅላይ ሚኒስትር ሃይደር አል አባዲ ረማዲ ከተማን በሳምንታት ሳይሆን በቀጣዮቹ ቀናት ውስጥ እስላማዊ መንግስት ነኝ ከሚለው ኃይል እናስመልሳለን ማለታቸውን ቢቢሲ ማለት የብሪታንያው የራዲዮና ቴሌቪዥን ስርጭት ኮርፖሬሽን ዘግቧል። ጠቅላይ ሚኒስትሩ ከብሪታንያ ጋዜጠኞች ጋር ባደረጉት ቃለ መጠይቅ እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን ከተማይቱን ለመያዝ የቻለው የኢራቅ ወታደራዊ ኃይሎች ምንም አይነት መከላከል ሳያደርጉ ባፈገፈጉበት ሁኔታ እንደሆነ አምነው ተቀብለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር ኢራቃውያን ጽንፈኛውን ቡድን ለማሸነፍ ያላቸውን ፍላጎት እንዲጠራጠሩ አድርጓል። ጠቅላይ ሚኒስትር አልአባዲ ግን አገራቸው እስላማዊ መንግስት ነኝ የሚለውን ኃይል ከተቆጣጠረው ቦታ ገፍቶ የማስወጣት ብቃት እንዳላት ገልጠዋል። በመዲናይቱ ስላለው የጸጥታ ስጋትም ተናግረዋል። የጽንፈኛው ቡድን ኃይሎች በምዕራብ በኩል 120 ኪሎ ሜትር ርቆ በሚገኝ ቦታ ላይ በመድረሳቸው የጸጥታ ኃይሎች ከፍተኛ ጥበቃ እያደረጉ መሆናቸውን የአልሁራ ጋዜጠኞች ለአሜሪካ ድምፅ ሬዲዮ ተናግረዋል። በአስር ሺዎች የሚቆጠሩ ሰዎች ከራማዲ ወደ ባግዳድ ሸሽተዋል። አማጽያኑ ስደተኞች መስለው በመግባት ቅርታ አማጽያኑ ስደተኞቹን መስለው በመግባት ከተማይቱን ሊያዳክሙ ይችላሉ በሚል ስጋት መንግስት ወደ መድናይቱ የሚገቡትን ሰዎች ቁጥር ገድቧል። አማጽያኑ ረማዲን ለመያዝ በተጠቅ የጠቀሙበት ዘዴ ይህ እንደነበር ጠቅላይ ሚኒስትሩ ለቢቢሲ ተናግረዋል። የዩናይትድ ስቴትስ ባለስልጣናት በበኩላቸው የኢራቅ ወታደራዊ ኃይሎች ጽንፈኛውን ቡድን በመታገል ፍላጎታቸው ላይ የጥያቄ ምልክት አስቀምጠዋል። የኢራቅ ወታደራዊ ኃይሎች በቁጥር ከአማጽያኑ ያነሱ ሳይሆን የበዙ ነበሩ። ስለሆነም አጠያቂ የሆነው የፍላጎታቸው ጉዳይ ነው ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር ካርተር ጠቁመዋል። ሚኒስትር ካርተር ይህን አስተያየት የሰጡት ፕሬዚዳንት ኦባማ ጽንፈኛውን ቡድን ለማዳከም ብሎም ለማውደም በርካታ ዓመታት ሊወስድ እንደሚችል በገለጹበት ወቅት ነው። ዘጋቢያችን ቪክተር ቢቲ ያጠናቀረውን ዘገባ ሰሎሞን ክፍሌ ያቀርበዋል። መከላከያ ሚኒስትር አሽተን ካርተር ትናንት በሲኤንኤን ቴሌቪዥን ላይ ቀርበው ሲናገሩ የኢራቅ ጦር ሰራዊት ከተማዋን ያስያዘው በቁጥር ተበልጦ ሳይሆን የመዋጋት ፍላጎቱ ስለሌለው ብቻ ነው ብለዋል። በቁጥር ከታየማ የእስላማዊ መንግሥት ነኝ ከሚለው ቡድን ኃይሎች ከፍተኛ ብልጫ አለው ሲሉም አስረድተዋል። የኢራቅ ጦር ተገቢው ሥልጠና ከተሰጠው፣ ዘመናዊ መሳሪያ ከታጠቀ፣ ድጋፍ ካገኘና ጊዜ ከተሰጠው ግን የመዋጋት ፍላጎቱ ያድጋል የሚል ተስፋ እንዳላቸው ሚኒስትሩ ጨምረው ገልጸዋል። ሐኪም አልዛሚሊ የተባሉ ኢራቃዊ የምክር ቤት አባል ግን ይህን በአሜሪካዊው የመከላከያ ሚኒስትር የተሰጠ አስተያየት ከእውነት የራቀና መሠረት የሌለው ነው ማለታቸውን አሶሲኤትድ ፕሬስ ጠቅሷል። ራማዲ በታጣቂዎቹ ቁጥጥር ስር የዋለችበት ምክንያት የመንግሥቱ ኃይሎች የተሻለ ጦር መሣሪያ ስለሌላቸውና የአየር ድጋፍ ስላጡ ነው ብለዋል። በኖርዝ ዌስተርን ዩኒቨርሲቲ የአካባቢው ጉዳዮች ተንታኝ ናቢል ኩሪ በበኩላቸው የኢራቅን ጦር ሰራዊት የገጠመው ትልቁ ችግር ሙስና መሆኑን የዩናይትድ ስቴትስ አስተዳደር ቀደም ብሎ መረዳት ነበረበት ሲሉ ያስረዳሉ። በጦር ኃይሎቹ ውስጥ ሙስና አለ ማለት መንግሥት ለሰራዊቱ የሚመድበው በጀት በትክክል ለወታደሩ አይሄድም ማለት ነው። አብዛኛው ገንዘብ የመንግስቱን ባለሥልጣናትና የጦር ሥራዊቱን ጀነራሎች ኪስ ለማድለብ ነው የሚውለው። ኩሪ በማከልም በዚሁ ሙስና ምክንያት የወታደሩ ኃይል ከመዳከሙን በላይ ባግዳድም በነውጠኛው ቡድን ቁጥጥር ሥር የዋሉ ሕዝቦች በብቃት እንዲዋጉ መቀስቀስ አልቻለችም ብለዋል። እርግጥ ግን ራማዲ እንደ ቲክሪት ሁሉ የኋላ ኋላ በአየር ወለዱ ጦር ኃይል ነፃ ልትወጣ ብትችልም እግረኛው ጦር መዳከሙን ያሳያል ሲሉ አብራርተዋል። በመጨረሻም አንድ ቱኒዣዊ ወታደር ዛሬ በሀገሩ ወታደሮች ላይ ተኩስ ከፍቶ ሰባት ሲገደሉ አስር ቆስለዋል፣ በመጨረሻም ራሱን ገደለ። ጥቃቱ የተከፈተው ቱኒዝ ውስጥ በሚገኘው ቦባቻ በተባለው ወታደራዊ ሰፈር እንደሆነ ባለሥልጣኖች ገልጸዋል። የሀገሪቱ የአገር አስተዳደር ሚኒስትር ግድያው ከአሸባሪነት ጋር የተያያዘ ተደርጎ እንዳልታየ ዛሬ ተናግረዋል። ወታደሩ ግድያውን የፈጸመው ለምን እንደሆነ ግን ግልጽ አይደለም። አድማጮች፣ የዛሬው ዜና እዚህ ላይ ያበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ በአማርኛ ቋንቋ የሚተላለፈው ፕሮግራም ነው። ትናንት በተካሄደው ሜትር ባንዱ እናናገር በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። የምናስተናግዳችው አዳነች ሳዬና አዲሱ አበበነን ምርጫ 2007 ለወትሮ የኢትዮጵያን ምርጫዎች ይታዘቡ የነበሩትና አሁንም በዓለም ዙሪያ እየተንቀሳቀሱ የሚታዘቡት የአውሮፓ ህብረትና የአሜሪካዊ ካርተር ማዕከል አልተገኙም። ለምን? ስ ን ፓርንት ፕሊነሪ ዲት በዚህ ሳምንት የአውሮፓ ፓርላማ ባካሄደው ስብሰባ ላይ ስለዚህ ምርጫ ስለሚሉት ነገር ግን ቧልት የሆነ ክርክር አካሄደን ነበር። በዚህም ምክንያት ነው የአውሮፓ ህብረት ላለመሄድና የዲሞክራሲያዊ ምርጫን አነስተኛ መመዘኛዎች የማያሟላ ነፃና ፍትሐዊ ነው የማይባል ቧልት ላለመታዘብና የማይገባውን እውቅና ላለመስጠት የወሰን ነው። አና ጎመሽ የአውሮፓ ፓርላማ አባል ናቸው። ሌላም ሰው እናወያያለን በዚህ በምርጫው ዙሪያ ስለ ኢትዮጵያ ምርጫ ስለ አውሮፓ ህብረት ታዛቢ ቡድን አለመገኘት እንዲሁም ሌሎቹን ሁኔታዎች በተጠናቀረ ዘገባ እንመለሰብታለን። አሁን ቅድም ወደ ጀመር ሽዋደ ነች። ትላንት በተካሄደው አገር አቀፍ ምርጫ አዲስ አበባ ተመዝግዞ ከነበረው ወደ 1.5 ሚሊዮን ህዝብ ዘጠና ከመቶ የሚሆነው ድምፅ መስጠቱ ተገለጸ። በዩኒቨርሲቲዎች የሚሰጠው ድምፅ ዛሬ ይጠናቀቃል ተብሎ ይጠበቃል። አንዳንድ ተቃዋሚ ፓርቲዎች ግን የምርጫው ውጤት ተስፋ ሰጪ አይደለም ይላሉ። መለስካቸው አመሃ ዘግቧል። በኢትዮጵያ ብሔራዊ ምርጫ ቦርድ የአዲስ አበባ ከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌታሁን ገብረመድኅን ዛሬ በስልክ ለቪኦኤ እንደገለጹት በአዲስ አበባ ተመዝግቦ ከነበረው ወደ አንድ ነጥብ አምስት ሚሊዮን መራጭ ህዝብ መካከል ሰማንያ ዘጠኝ ነጥብ ዘጠኝ በመቶ ድምፁን ሰጥቷል። በአዲስ አበባ ውስጥ ከየትኛውም ተወዳዳሪ ፓርቲ በምርጫው አካሄድ ላይ የቀረበ አቤቱታም ሆነ ቅሬታ እንደሌለም አቶ ጌታሁን ገልጸዋል። በዩኒቨርሲቲዎቹ የድምፅ መስጫ ወረቀት የጎደለበትን ምክንያት ግን የእሳቸው ጽሕፈት ቤት በቀጥታ የሚመለከት ስላልሆነ የሚያውቁት ነገር እንደሌለ አስረድተዋል። ይሁንና ብሔራዊ ምርጫ ቦርድ ትናንት በኢትዮጵያ ቴሌቪዥን በሰጠው ማብራሪያ መሰረት የተፈጠረው የድምፅ መስጫ ወረቀት ጉድለት ሳይሆን እጥረት ነው። ይህም እጥረት የተፈጠረው ተማሪዎቹ በየዩኒቨርሲቲው የሚሄዱት ከተለያዩ ሀገሪቱ ክፍሎች ስለሆነ ውስብስብ አሰራር አስከትሏል። በዚህ መካከል በተፈጠረ ስህተት እጥረቱ ሊከሰት እንደቻለም ገልጸዋል። ስህተቱ ታርሞ ዛሬ በሀገሪቱ በሚገኙ ዩኒቨርሲቲዎች የሚካሄደው ድምፅ የመስጠት ሂደት ይጠናቀቃል ተብሎ ይጠበቃል። በአዲስ አበባ የሚገኙ ምርጫ ጣቢያዎች በየግላቸው የትናንትናውን ምርጫ ውጤት ለሕዝብ ይፋ አድርገዋል። የቪኦኤ ዘጋቢ የተመለከታቸው አንዳንድ ውጤቶች ኢህአዴግ በከፍተኛ ብልጫ እንዳሸነፈ ያሳያሉ። ጥቂት የተቃዋሚ ፓርቲ መሪዎችን በአዲስ አበባ ስላገኙት ውጤት ጠይቄያቸው ነበረ። ሁሉም የተለያዩ ችግሮች እንዳጋጠማቸው ይናገሩና ውጤታቸው አስደሳች እንዳልነበረ ይገልጻሉ። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ የመድረክን ውጤት ሲገልጹ እንዲህ ብለዋል። በአሁኑ ጊዜ በቀጥታ ምርጫ ጣቢያም ተገኝቼ እንዳየሁት ከሆነ አንድ ለአምስት ስራውን ሰርቷል። በዚህ ምክንያት እኔ በአዲስ አበባ መድረክ ሙሉ በሙሉ ያገኛል የሚል ግምት የለኝም። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ የስራ አስፈጻሚ አባልና የጥናትና ምርምር ኃላፊ አቶ ዋሲሁን ተስፋዬም ኢዴፓ በአዲስ አበባ በሀያ ሶስቱም የምርጫ ክልሎች ተወዳዳሪዎች ያሰለፈ ቢሆንም ውጤቱ ያማረ አይመስላቸውም። ውጤቱ በአጠቃላይ ለተቃዋሚዎች አስደሳች የሚሆን አይደለም። እስካሁን ባለው መረጃ በሀያ ሶስቱም የምርጫ ጣቢያዎች ላይ ያለው ውጤት የእኛም ጭምር የሚያረካ አይደለም። በአጠቃላይ እስካሁን በደረሰን መረጃ ግን የተጠናቀቀው ውጤት ያው ዞሮ ዞሮ በምርጫ ቦርድ የጊዜ ሰሌዳ መሰረት ከሰባት ቀን በኋላ ነው የሚገለጸው። ግን አሁን በጊዜያዊ ውጤቱ ይህን ያህል ተስፋ ሰጪ ውጤት የለም። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ስለሽ ፈይሳ ደግሞ ለሁሉም ትምህርት ይሰጣል ይላሉ። ውጤቱ እንግዲህ አሁን እስካሁን በሚገባው የውጤት መሰብሰቢያ በደረሰ መሰረት ሁሉም ተጠቃሎ አልገባም። በአብዛኛው ላይ ኢህአዴግ ነው አሸናፊ ሆኖ የወጣው። ሰማያዊ ሁሉም ጋር ምናልባት ሁለተኝነት የሚያሸልም ከሆነ የሁለተኝነት ቦታ ነው ያገኘው። በዚህ ጉዳይ ላይ ብዙ ማብራሪያ መስጠት ማያስፈልግም አስፈላጊ አይመስለኝም። ግን ይሄ ለሁሉም ትምህርት የሰጠ ነው ብያ ምን አለው። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ 2007ን አጠቃላይ ውጤት በቅርቡ ይፋ እንደሚያደርግ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ እናመሰግናለን። አሁንም ከምርጫው አካሄድና ውጤት ጋር የተያያዙ ቅንብሮችን ማቅረብ እንቀጥላለን። በምዕራብ ሸዋ የአምቦና አካባቢዋን ምርጫ ሲከታተል የሰነበተው እስክንድር ፍሬው የድምፅ ቆጠራው ተጠናቆ ጊዜያዊ ውጤቶችም ተለጥፈዋል ይላል። ገዢው ኦህዴድ ሰላማዊና ዲሞክራሲያዊ ምርጫ ተካሂዷል ሲል ተቃዋሚው መድረክ ደግሞ ሂደቱን በጽኑ ይተቻል። ዝርዝሩ ነው። 154 ሲደመር 591 745። ይታይ በአምቦ ቁጥር አንድ የምርጫ ክልል ከሚገኙ የምርጫ ጣቢያዎች በአንዱ የተሰጠው ድምፅ ሲቆጠር ነው የሚሰማው። አይሳዲ ስለሰራት መቶልኛ እናንተ በዚህ መሰረት የተቆጠረው ውጤት ዛሬ ጠዋት በተለያዩ የምርጫ ጣቢያዎች ተለጥፏል። አንዳንድ የከተማዋ ነዋሪዎችም ውጤቱን በቅርበት ሲመለከቱ ታይተዋል። አሸናፊው ማን እንደሆነ ለማወቅ ግን 31 የምርጫ ጣቢያዎችን ተዘዋውሩ መመልከት ያስፈልጋል። ከነዚህ ጣቢያዎች ሶስቱ ደግሞ በገጠር የሚገኙ ናቸው። በዞኑ ያሉትን 11 የፓርላማ መቀመጫዎች ማን እንዳሸነፈ ለመረዳት ደግሞ 862 የምርጫ ጣቢያዎችን መመልከት ይጠይቃል። አንዳንድ ተፎካካሪ ፓርቲዎች ግን ከወዲሁ የምርጫ ግምገማቸውን ማስቀመጥ ጀምረዋል። በአምቦ ቁጥር ሁለት ለህዝብ ተወካዮች ምክር ቤት የተወዳደሩት የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ምርጫው የመንግስትና የአስተዳደር አካላት ጣልቃ ገብነት የታየበት ነው ብለዋል። ምርጫው ሙሉ በሙሉ አንድ በካቢኔና በካድሬ ነው የተካሄደው በእነሱ ቁጥጥር ስር ነው የተካሄደው። በተለይ ቆጠራ ህዝብ እያስገደዱ ምልክት ማስደረግ፣ አንዳንድ ቦታ ደግሞ ሆን ብሎ እንዲበላሹ ማድረግ፣ ኦሮሚያ እኔ በቅርቤ እየተከታተል ባቸው ቦታዎች በስፋት ነው ታዛቢዎች የተባረሩት፣ የታሰሩት፣ የተደበደቡት ስለዚህ ብዙ ቦታ አንድ ያለ ታዛቢ ነው የተካሄደው። የገዢው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ የአምቦ ጽህፈት ቤት ኃላፊ አቶ አሸናፊ ጨመዳ ግን ሰላማዊና ዲሞክራሲያዊ የሆነ ምርጫ ተካሂደዋል ብለዋል። ሰላማዊ ሆኖ መጠናቀቅ አለበት የሚለው አንደኛ ግባችን ነበረ። ይሄ ሁሉም ምርጫ ጣቢያ ላይ በሰላም የተጠናቀቀ ሌላው ደግሞ የምርጫው ዲሞክራሲያዊነት ነው። በዲሞክራሲያዊነት ነው የተጠናቀቀ ማለት እንችላለን። እንዳጠቃላይ ትላንትናም ከትላንትና ወዳም እንደዚህ ጫናዎች ነበሩ ብሎ በከተማችን ቅሬታ ያቀረበ አካል የለም እስካሁን ላም እስከማውቀው ድረስ። ስለዚህ ተቃዋሚዎች ይህንን የምርጫን ውጤት ካለመቀበል ተ የሚነሱ ምክንያቶች ካልሆኑ በስተቀር እንደ አጠቃላይ ህዝቡ ወጥቶ የፈለገውን የመረጠበት ምርጫ ነው ማለት ይቻላል። እንደ አጠቃላይ። ስለዚህ አሁን እነሱ የሚያነሱት በመንግስት በኩል ጫና ነበረብን እንደዚህ እንደዚህ እንደዚህ ነበረብን ማለታቸው የሚደንቅ ነገር አለም፣ አዲስም ነገር አይደለም። ይሄ ከዚህ በለጠም ምክንያት መፍጠር ይችላሉ የምል አሳምነለኝ። እንደ አጠቃላይ መሰረት የሌለ ቅሬታ ነው ብዬ ነው የምወስደው። ፓርቲዎችና ማንኛውም አካል ውጤት ከመተንበይና ከመግለጽ እንዲቆጠቡ ምርጫ ቦርድ በተደጋጋሚ እያስጠነቀቀ ነው። ከየምርጫ ጣቢያው የተሰበሰበው የምርጫ ውጤት ወደ ምርጫ ክልል ከዚያም ወደ ቦርዱ እንደሚሄድ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እናመሰግናለን እስክንድር። ከዚያው ከአምቦ ዞን የኦሮሚያ ፌዴራልስ ኮንግረስ ፓርቲ ምክትል ጸሐፊ እና የስራ አስፈጻሚ አባል አቶ ደጀኔ ጣፋ ሁለት ሰዎች መሞታቸውን ገልጸውልናል። እነ ማን ናቸው? ማን የገደላቸው? ለምን? አዲሱ አበበ አቶ ደጀኔን አነጋግሯል። ጨላ ሁለት የምርጫ ክልል አላት። ሁለት ፓርላማ የምታሳልፍበት ማለት ነው። ጨላ አንድ ጨላ ሁለት ነው የሚባለው። በዛ ላይ ግዲሳ ጨመዳ የሚባል ሞቷል። በጣሳ ከብቴና ወይዘሮ ኤዲስ የሚባሉ ደግሞ በጥይት ተመጥቶ ስታል ያሉ በጠለያ አንድ ላይ ደግሞ ተሻሌ የሚባል ሞቷል። ተሻለ ማን ናቸው? አባቱን አልነገረኝም። ተሻለ የሚል ነው። ከዛው ከጎረቤቱ የነገሩ። እርስዎ አቶ ደጀኔ ቦታው ላይ ሄደው አረጋግጠዋል ይሄንን ወይ ከቤተሰብ ጋር ተገናኝተው መሞታቸውን እርግጠኛ ሆነዋል? አሁን ታዛ ታዛቢዎቻችን እንደዚህ ሪፖርት የሰጡኝ። እንደውም ግዲሳ ጨመዳ መጥቶ ጌዶ ሆስፒታል ነው የሚሞቱት። ምን ሲያደርጉ ነው የተገደሉት? ሁኔታውን እንደው አጭር አድርገው ቢገልጡልኝ። ኮረጆውን በዚህ ምክንያቱ ልጆቹ አናስነካም ስል ኮረጆ ወደ መድረስ ነው የገቡ። በዚህ ላይ ለምን ኮረጆ ይዘረፋል የምለው ግብግብ ነው የተነሳው። ከዛ ቱክ ነው የተጀመረው እዛ በህዝብና በህዝብ መካከል በተደረገው ሰራዊቱ እነህ ምልሻው ተኮሱ። የትኛው እንደገደለ አይታወቅም። መጥ አንድ ላይ ነው እነዛ ግብራ ሀይለኛ ተኩስ ነው ያደረጉ። ከዛ በኋላ እሱን መቱ ሁለቱን ሰዎች በየ ቦታው እየመቱ ነው ይሄዱ ማለት ነው። ሐኪም ቤት የገቡት ሰዎች እንዴት ናቸው? በቅርብ አይተዋቸዋል? እነሱ እየተኙ ነው ሕክምና እየወሰዱ ነው። አንዱ ጥይት ውስጥ አለ ተብሎ ሪፖርት እየተደረገ ነው። አንደኛው ተኝታለች። መልካም፣ እግዚአብሔር ይስጥልኝ አቶ ደጅን የጣፋ ጣምን አብሮች በዚህ አቶ ደጀኔባ ቀረቡት ክስ ላይ የወረዳው አስተዳዳሪ አቶ መገርሳ ጉርሜዋ ለኦሮሞ ክፍላችን የሰጡት መልስ አለ፣ ይቀርባል። የአቶ መገርሳ ጉርሜሳ ትርጉም ይህ ሰው ይላሉ ሪፈር ተደርጎ ለሕክምና መላኩን እንጂ ለመሞቱ የደረሳቸው መረጃ እንደሌለ ሪፈር የተደረገበትን ሆስፒታልም እንደማያውቁ ገልጠው፣ ስለተፈጠረው ግጭትም እንደማያውቁ ነገር ግን እያጣሩ እንደሆኑ ተናግረዋል። ሌሎች ሰዎችም ቆስለው ሐኪም ቤት መላካቸው ይነገራል ተብለው ሲጠየቁ ደግሞ ትክክል እንዳልሆነና እርሳቸው የማያውቁት ነገር እንደሌለ እኒሁ ባለሥልጣን አቶ መገርሳ ጉርሜሳ አስረድተዋል። ሄኖክ ሰማ እግዚአብሔር የደቡብ ኢትዮጵያ። አሁን ወደ ትግራይ እናልፋለን። ምርጫውን ሲከታተልና ሲዘግብ የሰነበተው ግርማይ ገብሩ ነው። ለዛሬ ደግሞ ይህን ዘግቧልናል። አረና መድረክን የወከሉት አቶ ገብሩ አስራት ትናንት በተካሄደው አገራዊ ምርጫ ድምጻቸውን አልሰጡም። አቶ ገብሩ እንደሚሉት የመራጮች ካርድ እየተሰጠ በነበረበት የጊዜ ሰሌዳ ውስጥ ጠይቄ የምርጫ ጣቢያው ካርድ ጨርሰናል፣ የለንም የሚል መልስ ሰጥተውኛል ብሏል። ግርማይ ገብሩ ይህንን የአቶ ገብሩ አስራት አቤቱታ መሰረት በማድረግ በመቀሌ ለሰላሳ የምርጫ ጣቢያ አስተባባሪን የሆኑትን አቶ አባተ ወልደ ገብሬን ጠይቋል። እኚህ የምርጫ ጣቢያ አስተባባሪ በእርግጥ የምርጫ ካርድ እጥረት አጋጥሞን ነበር፣ ቢሆንም አቶ ገብሩ አስራት ሰው ልከው እንደሆነ ነው እንጂ እንጃ እሳቸው መጥተው አልጠየቁኝም የሚል መልስ ሰጥተውታል። አቶ ገብሩ አስራት በዘንድሮ ምርጫ ድምፅ እንዳልሰጡ ነው መረጃው የደረሰኝናል። የዚህ ምክንያት ምን ይሆን? የዚህ ምክንያት እንግዲህ በአካባቢው ያለው የምርጫ አስተዳደር የፈጠረው ችግር ነው። ይኸው ምንድነው? እኔ እንግዲህ የካቲት አንድ ቀን ከሰዓት በኋላ ልክ ዘጠኝ ሰዓት ወደ ምርጫ ጽፈት ቤቱ ሂጃለሁ። የአካባቢ የምርጫ ጽፈት ቤት እና ተመዝግቤ ካርድ ለመውሰድ ሄድኩና ካርድ አልቋል ተብሎ አልተሰጠኝም። እኔ ወደ መቀሌም የመጣሁት ለዚህ ስል ስለነበር ጊዜውም እያለፈብኝ ስለሄደ ተወካይ አድርጌ ሄድኩኝ። የወከልኩትም አቶ አንዶም ገብረስላሴን ነበር። አቶ አንዶም ሄደው ቢጠይቃቸው ካርድ የለንም ብለዋል። እስከ ቅርብ ጊዜ ድረስ በየቤቱ የምርጫ ካርድ እንደሚታደል ግን መረጃ አለኝ። በእጃችን አለ እንደ ፓርቲም እዚህ መቀሌ ውስጥ ማለት ነው። እኔ ግን በዚህ አግባብ ስለተከለከልኩ ለዚህ ነው በዚህ አካባቢ ተወዳዳሪ ያለሁም ለመምረጥ ያልቻልኩት። ካርድ የሚሰጥበት የጊዜ ገደብ ተጥሏል እና ከጊዜ ገደቡ በፊት ነው የመጡት። እሁድ የካቲት አንድ ገና ገደቡ አላለቀም ነበር ስለዚህ ከገደው በፊት ነው የመጣሁት። የሄዱበት የምርጫ ጣቢያ ምንድን ነው የሚባለው? ጣቢያው እንዳበአኔና ሙስ ቀበሌ ነው ወይ ቀጠና ተብሎ የሚታወቀው በድሮ አጠራር ቀበሌ 15 ይባላል። ድሮም ይሄ አካባቢ የኤሌክትሪክ ኃይል መስጫ አካባቢ ነበር። እዚህ አካባቢ ነው የሄድኩኝ። አሁን እንግዲህ በቀጥታ ወደ ምርጫ ጣቢያው በመሄድ የምርጫ አስፈጻሚዎችን ደግሞ ጠይቃለሁኝ። የሚሰጡኝን መልስ አቀርባለሁኝ። እርስዎ ማን ይባላሉ? የት ነው ያለ ነው የስራ ድርሻዎትን እስኪንገሩ። እኔ አስተባባሪ ነኝ። ስሜ አቶ ወልደ ገብርኤል ይባላል። የምርጫ ጣቢያው ምንድነው የሚባለው? ጣቢያ ዘስላሰ የምርጫ ጣቢያ ዘስላሰ። እንግዲህ አቶ ገብረ አስራት እዚህ ነበረ ድምጽ መስጠት የነበረባቸው ና ካርዱ በወቅቱ መጥቼ ካርድ አልተሰጠኝም። የጊዜ ገደቡ ሳይደርስ መጥቼ ካርድ የለም አልቆብናል ብለውኛል። የምርጫ አስፈጻሚዎቹ ይላሉ። እኔ ከዚህ አልተለየሁም፣ አልሞጡኝም፣ አልጠየቁኝም በቂ ካርድ ግን ነበራቸው። መቋረጥ ያቋርጠን ነበር። እሳቸው ግን አልመጡም። የጊዜ ገደቡ ከመድረሱ በፊት ካርድ አልቆባቸው ነበር። ትንሽ አቋርጦ ነበር። ለመቋረጡ የሆነ ሆነ። እሳቸው አልጠየቁኝም። እኔ እኔ አልተለየውም። ከዚህ ግን አልመጡም። አልጠየቁ እርሶ ነበረው እየመዘገቡ የሚሰጡት። በጣም ለማመሰግነ ሁለት ጸሐፊዎች አሉ። የሚያስተባብራቸው እኔ ነኝ። እኔ የሌለሁበት ቁልፍ አይከፈትም። እሳቸው አልጠየቁኝም። ሌላ ልቆ እንደሆነ አላቅም። አምባሳደር ዶክተር አዲስ አለም ባሌማ በመቀሌ ምርጫ ክልል የምርጫ ጣቢያ ዘስላሰ መርጠው አሁን እየወጡ ነው። ምርጫው እንዴት ነበረ? እንደ መራጭ ምርጫው በጣም ማለት ልዩ ስሜት የሚሰማበት ሁኔታ ነው። ምክንያቱም ይህ ሁሉ ወጣት መስዋዕትነት ከፍሎ ለዚህ ደረጃ ነው ያደረሰ። እንግዲህ በተከታታይ ባለፉት ምርጫዎች በተገኘው ተሞክሮ ይበልጥ እየተሻሻለ የመጣ ምርጫ ነው። አሁን እንዳየሁት በጣም በተረጋጋ መንገድ ሰው በጣም ከአስር ሰዓት ጀምሮ ቁጭ ያሉ እናቶችና አባቶች፣ ወጣቶች የታዩበት አሁን ደግሞ በተረጋጋ መንገድ ድምፁን እየሰጠ ባለበት ነው እና እዛ ስትሄድ ልዩ ስሜት ይሰማሃል። ማለት ይህን ነገር ለማምጣት ምን ያህል መስዋዕትነት እንደከፈለ የተሰዉት ጓደኞችም ሳይቀሩ ነው ቱዝ ምክንያቱም እኔም የመረጥኩበት በተወለድኩበት አካባቢ ስለሆነ እዛ ቁጭ ብለን በህፃነታችን ብይ ስንጫወት ኳስም ስንጫወት የነበርን ጓዶች በኋላ ግን በየበረሃው ጥለናችን የመጣን ጓዶች ትዝ የሚልበት ሁኔታ ያንን ስሜት ነው የፈጠረብኝ። ዶክተር አዲስ አለም እንግዲህ ህዝቡ አምኔታ ሰጥቶ በዚህ ምርጫ ኢህአዴግ ካሸነፈ ህዝቡ ከኢህአዴግ ምንድን ነው የሚጠብቀው? ህዝቡ ከኢህአዴግ የሚጠብቀው ሰላሙን ማስቀጠል፣ የዲሞክራሲ ስርአቱን እንዲጎለበት ማድረግ ከዛ በላይ ደግሞ ልማቱን በፍጥነት እንዲረጋገጥ ማድረግ ነው። እንግዲህ ለዚህ የሚበጅ በአሁን ጊዜ ተዘጋጅተን ያለንበት ሁኔታ አለ። ጂቲፒ አንድ የእድገትና የትራንስፎርሜሽኑ እቅድ አንድ አገባደን ሁለተኛው ተዘጋጅቶ እያለቀ ነው። ህዝቡ በስፋት እንዲወያይበት፣ አገር ውስጥም ከአገር ውጭም ያለው ኢትዮጵያዊ በሙሉ እንዲወያይበት ይደረጋል። በሚቀጥሉት አምስት ዓመት ደግሞ ይህንን እቅድ ተግባራዊ ወደ ማድረግ እንሄዳለን፣ እንረባረባለን። በዚህ አምስት ዓመት ከፍተኛ ለውጥ እንዲመጣ ነው የሚጠበቀው። ኢንዱስትሪው እንዲጎልብት ከግብርናው ደግሞ መሪነቱን መቀበል የሚያስችለው ሁኔታ የሚመቻችበት፣ በከፍተኛ ደረጃ ደግሞ ድህነት የሚቀነስበት አሁን ካለው ደረጃ የሚቀነስበት፣ ስርዓታችን ደግሞ የበለጠ የሚጠናከርበት ዲሞክራሲ ስርዓት የሚጠናከርበት መልካም አስተዳደር ችግሮች በተለይ መፍታት የምንችላቸው ችግሮች ሳይፈቱ እንዳይቀሩ በጥንቃቄ የምንፈጣበት ሁኔታ ነው የምንፈጥረው እና በከፍተኛ ደረጃ መጠበቅ አለበት። እኛም ደግሞ በከፍተኛ ደረጃ የተሰጠን አደራ ግድ መወጣት ደግሞ መቻል አለብን። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ። ሄኖክ ሰማግዜር ደግሞ የደቡብ ኢትዮጵያን ምርጫ ነው የተከታተለው። በሾኔ በአካባቢዋ የተካሄደውን የድምፅ አሰጣጥና ቆጠራ በምርጫው እለትም ነበር የተባለውን ውዝግብ ያስቃኘናል። በዚያ የመድረክ ተወዳዳሪ ኤልያስ ሀደሮ በምርጫው መጭበርበር ታይቶበታል ያሉትን ሀሳብ መነሻ በማድረግ አነጋግሯቸዋል። መኪና የማይደርስበትን የ ሰላሳ ደቂቃ ጉዞም በእግር ሄዶ ያገኘውን ይዟል እነሆ ኤላሳደረው እባላለሁ የምስራቅ ባሪያቸው ወረዳ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ነኝ። ትናንትና መራጩ ሕዝብ ድምፅ እየሰጠ ያለበትን በአጭሩ በኛ ፓርቲ ላይ የደረሰውን ፈናና ተጽዕኖ በግልጽ ለማስቀመጥ ይፈልጋለሁ። አንደኛ በሰባሎቱ ምርጫ ጣቢያዎች ከነበሩት በዚህ ወረዳ ስር በአያሉት ምርጫ ጣቢያዎች ከዚህ ተቀማጭ ታዛቢዎችን ትላንት ወደ ሊከን ትላንትና በጊዜ ገብቶ እንዳይታዝቡ ከአስራ ሁለት ሰዓት ጀምሮ ነው ህዝቡ ድምጽ የሚሰጠው፣ በዛ ቦታ እንዳይቀመጡ ተባሮ ነው ተመልሶ መጥቶ ወረዳ ምርጫ አስፈጻሚ ቢሮ እና ለእኛ ሪፖርት ያደረጉት። ይህንን ድን ባጭሩ ወረዳ ምርጫ አስፈጻሚ ቢሮ አብረን ሂደን ቃት። ሁለተኛ አቶ ያይቆብ ማርቆስ የሚባል ነው። ሶስተኛ ሴት ልጅ በዛብነሽ የምትባላለች የአባቷን ሲመላኪም ሶስቱም ባሉበት እነዚህ ተባሮ መጡ። የኛ ታዛቢዎች ምን ይላሉ እነሱ በሌሉበት ገዢ ፓርቲ ለብቻ ሊወዳደር ነው ወይ ብዬ በአስቸኳይ በመኪና እዚያ እንዲደርሱ አድርጉ ብዬ የራስንም ሪፖርት አቀረብኩ እና ደርሳለን እያሉ ችላ እያሉ ሀያሁለቱም ታዛቢዎች እዚሁ እያሉ እኛ ሂደን እንመጣለን ብሎ ቀደም ብሎ እነሱን እዚሁ ጢሎ በእነሱ ጽህፈት ቤት ጢሎ ሄዱ። ሄዶ ገዢ ፓርቲ ብቻ ምርጫን እንዲያካሂድ አድርጓል። ሁለተኛ ሰባሎቱም ምርጫ ጣቢያዎች ሌሎች በተቀሩ ቀበሌያት፣ አንደኛ በሽርቆ ገፈርሶ፣ ሁለተኛ በጢሎ ኩቢ ዲንቱ ሁለት ምርጫ ጣቢያ ነው ያለው። ሶስተኛ ዶንጎሮ ቀበሌ አንድ ምርጫ ጣቢያ ነው ያለው። አራተኛ ወይራሞ ቦንኮያ ሶስት ምርጫ ጣቢያ ነው ያለው። አምስተኛ አዋርካሳ ዜሮ አንድ አንድ ምርጫ ጣቢያ ብቻ ነው ያለው። በአምስቱም ቀበሌያት በጠቀስኩት ምርጫ ጣቢያዎች የእኛ ወኪሎች ሳይደርሱ ነው ድምፅ መስጫ ኮረጆ ተከፍቶ ሞልቶ ያደሩት። ሶስተኛ በየ ምርጫ ጣቢያ ህዝቡ ድምፅ እየሰጠ በዋለበት ቦታ ገዢ ፓርቲ ካድሬዎች እና ገዢ ፓርቲ ከፍተኛ አመራሮች ማለትም የክልል፣ የዞን፣ የወረዳ አመራሮች፣ የቀበሌ አመራሮች፣ ታጣቂዎች፣ ከፍተኛ፣ ነዚህ መካከለኛ፣ ዝቅተኛ ካድሬዎች መራጩ ህዝብ ባለበት የመራጩን ህዝብ ድምፅ በማደናበር ምን ልታመጡ ነው ብሎ ለማስፈራራት ልዩ ኃይል ታጣቂ ኃይል ባጠገቡ ነው ያለው። ፖሊስ አባላት ከዞን እስከ ወረዳ ድረስ ያሉት በየምርጫ ጣቢያ ተስማርቶ እያስፈራሩ እነዚህ ባለስልጣናት ምን ሊታማጠው ነው? በዚህ ላይ ጨምሩ ብሎ መራጩ መታወቂያ ካርዱ ይዞ ሲመጣ ካርዳቸውን ከመሱ እጅ የወረዳና የዞን ለምሳሌ ማርቆስ ሌረንጎ ይባል ድሮ የሃዲያ ዞን ዋና አስተዳዳሪ ሆኖ በሌላ ጉዳይ ከስራ ወርዶ ያለውን ከዞን አምጥቶ እሱ እያስገደደ፣ የወረዳ አመራሮች እያስገደዱ ነው ህጋዊ ያልሆነ ድምጽ እንዲሰጡ ተሰርቆ የወጣውን ጨመሩ እንጂ እዚያ ምርጫ ቦታ የተሰጠውን በፍጹም አልተቀበሉም መራጮች። መራጮችን አልመረጡም። ለወደፊቱ ግን ዴሞክራሲ የት አለ? ዴሞክራሲ አለ ወይ? ዴሞክራሲ በኢትዮጵያ የለም ነው የምንለው እኛ እንደ መድረክ ፓርቲ። የወረዳ ሊቀመንበር በአጠቃላይ ምስራቅ ባህዳቸው እና ስናይ ሲና በኦላድያ ላይ ሰውዬን መርጧል። ሁሉም ዜሮ ነው። እናወግዛለን። ላደረጋችሁ ተሳትፎ እጅግ አድርጌ በፓርቲና በራሴ ስም አመሰግናለን። ጨርሻለን። አሚን ጋዜጠኞች፣ ጥያቄ ትወስዳላችሁ? አዎ። የመጀመሪያው ጥያቄ የሚሆነው እንግዲህ ውጤቶች እየተለጠፉ ነው በተለያዩ የምርጫ ጣቢያዎች። እናንተ በደረሳችሁ መረጃ መሰረት፣ አርብ ዕለት እናሸንፋለን ሲሉ ነበር። አሁን ያላችሁት መረጃ ምንድን ነው? ምን ይመስላል? ምርጫውስ ውስ ዴሞክራሲያዊ አይደለም ለማለት የገፋፋችሁ ምንድን ነው? ትክክል ነው። እኔ ፍትሐዊ እና ዴሞክራሲያዊ ምርጫ ይካሄዳል ብዬ ነው የህዝባችን ሲነሊቦና እና ፍላጎቱ ማንም ምንም ለመምረጥ እንደተዘጋጀ ስለሚያውቅ በእርግጥ ትላንት ወዲያ ህዝባችን ይመርጣል ብለን ወይም ብዬ ገምቻለሁ። ነገር ግን ትላንትና የተደረገው ነገር በህገ ወጥ መንገድ ባለስልጣናት በግዴታ ይመረጡበትና በግዴታ ያስመረጡበት ያስገደዱበት የአፈና ምርጫ ውጤት ስለሆነ ሊለጥፉም እንደ ፓርቲያችን አንቀበልም። ሰላማዊ ትግላችንን እንቀጥላለን። እነሱ በየምርጫ ጣቢያ የለጠፉትን እና ህዝቡ መርጦ ሳይሆን በራሳቸው ጊዜ በግዴታ ኮሮጆ ውስጥ የሞሉት ስለሆነ የእነሱን ውጤት አንቀበልም። ሰላማዊ ትግላችንን እንቀጥላለን። ለዓለም ማህበረሰብ እናሳውቃለን። ለኢትዮጵያ ህዝብ እናሳውቃለን። ሰላማዊ ሰልፍ ይቀጥላል። እኛ ወደ ኋላ አንልም። ቆዝመን ወደ ቤት አንገባም። ማን ይቀበለው ነው። በዚህ ክስ ላይ በምስራቅ ባዶዋች ወረዳ የስቂ ምርጫ ክልል አስተባባሪ ምላሽ ሰጥተዋል። የሚጀምሩት ግን የትናንቱን የምርጫ ሂደት በማስረዳት ይሆናል። ስሜ አቶ ያይቆብ ዮሴፍ ይባላል። የምስራቅ ባዳቸው ወረዳ የሲቄ ዜሮ ቤት ምርጫ ክልል ጽህፈት ቤት አስተባባሪ ነኝ። በአስራስድስት ላይ በተደረገው ምርጫ ላይ ህዝቡ ልክ ከጠዋቱ አስራሁለት ሰዓት ላይ በመውጣት በንቃት ሲሳተፍ ነው ያየናቸው። ምርጫው ፍትሃዊ፣ ሰላማዊና ዲሞክራሲያዊ በሆነ መልኩ ነው በእያንዳንዱ ጣቢያ ሲከናወን። ዞራን ባየናቸው አካባቢዎች ላይ የሚፈልገውን ፓርቲ ምንም ተጽዕኖ ነው። የምርጫ ህጉን በተከተለ መልኩ ነው ሲሰራ ሲሰጡ የባሉት። ከዛ እንግዲህ ወደ ማጠናቀቂያ አካባቢ ላይ የመድረክ ፓርቲ ወኪሎች ከእነሱ ወገን ኦሪንቴሽን ይሰጥ በምርጫ ቦርዱ ዕውቅና ውጪ በራሳቸው ጊዜ ለቅሶ የማየት ሁኔታዎች ተስተውለዋል። ወደ ምርጫው ማጠናቀቂያ አካባቢ ላይ ማለት ነው። እንግዲህ የዚህ ወረዳ የመድረክ ወኪል ጋዜጣዊ መግለጫ ሰጥተው ነበር። በዛሬ ሁለት ሶስት ነጥቦችን አንስተዋል። አንደኛ በወኪሎቻቸው የእጩዎች ወኪል በሀያ ሁለት የድምፅ መስጫ ጣቢያዎች መባረራቸው አስከትሎ ደግሞ አንዳንድ የምርጫ ጣቢያዎች ውስጥ የድምፅ መስጫ ወረቀቶችን ኮሮጆዎች ውስጥ የማጨቅ የገዢው ፓርቲ አመራር አባላትና የጸጥታ ባለስልጣናትም እንዲሁ መራጮችን ያስፈራሩ እንደነበረ እነዚህን ሶስት ነጥቦች አንስተው ምርጫው ሰላማዊ፣ ፍትሐዊ፣ ዴሞክራሲያዊ አልነበረም ብለዋል። ምን ከመድረክ አስተባባሪ በኩል የኛ ወኪሎቻችን ተባረሩ የሚል ቅሬታ ሲያቀርቡ፣ ለምሳሌ ቄረንሶ ስምንት ጣቢያዎች አሉ። እዛ ላይ እስከ ቦታው እንደ ምርጫ ቦርድ ሄደን አንድም የነሱ ወኪል በቦታው ያልተገኘ ያለመጣ ምንም እዛ ላይ በዛ ሌላ እንዳልደረሰ በአካል ደርሰን አረጋግጠናል። እኛ ወኪሎች ተባረሩ ታሰሩ ተብሎ ቅሬታ ሲያቀርቡ በሰዓቱም ደርሰን በምናጠረበት ጊዜ እንዳልተገኙ አድራሻው እንዳልደረሱ ከነበሩ ከሌላ ፖለቲካ ፓርቲዎችም ወኪሎች ህዝብ ታዛቢዎች በአካልም ቀርበን ያየናቸውና ተጨባጭነት የሌለ ቅሬታ ነው ያቀረቡት። በአካሉን ቃል ባልቀረቡበት ተባረሩን ታሰሩን የሚል ቅሬታቸው አግባብነት የሌለ መሆኑ እንደ ቦርድ አረጋግጠናል። ከደቡብ ብሔር ብሔረሰብ ክልል ከቡልቃ ምርጫ ጣቢያ 01 ቀበሌ የመድረክ ታዛቢዎች ምርጫውን እንዳይታዘቡ መከልከላቸውን የአካባቢው የመንግሥት ባለሥልጣናትም ያለ አግባብ ሕዝቡ የአህደጉን ተወካይ እንዲመርጡ ይገፋፉ እንደነበር የፓርቲው ተወካይ ገልጧል። ሄኖክ ሰሙና ጊዜር ሁለቱንም ወገኖች ያነጋገረበትን ቪዲዮ በነገራችን ላይ አድማጮች፣ እነዚህ ቪዲዮዎች በድረገጻችን ላይ የሚታዩ የተለጠፉ ስላሉ እንድትከታተሏቸው በዚህ አጋጣሚ እንጋብዛለን። እና አሁን ሄኖክ ሰማግዜር ሁለቱንም ወገኖች ያነጋገረበትን ቪዲዮ ልኮልናል። የምርጫ ጣቢያው ኃላፊ አቶ ተረፈ ድንሲማ መጀመሪያ የትናንቱን ምርጫ ሂደት በመግለጥ ይጀምራሉ። ስሜ ያው ተረፈ ድንሲማ ይባላል። አሁን የምንገኝበት ቡልጋ ምርጫ ጣቢያ ዜሮ አንድ ላይ ነው። በዛሬው ዕለት የድምፅ አሰጣጥ ሂደቱ ምን ይመስላል? በዚህ አካባቢ የነበረው በስንት ሰዓት ጀመራችሁ? በሰዓቱ ጀምራችሁ ከሆነ ና የድምጽ አሰጣጥ ሂደቱ ውስጥ በምን አይነት ሁኔታ እንደተከናወነ ይግለጹልን እስኪ ያተው በአስራ ሁለት ሰዓት ነው የድምጽ መስጣት ህዝቦ ጀምረው የፈለገውን ነው ሲመርጠ የዋላው ና አሁንም አላበቃም። እስከ ቆጠረው ያው አስራ ሁለት ሰዓት ላይ ነው ማታ ምሽት ላይ የምናበቃው ና ዲሞክራሲያዊ በሆነ መልኩ ነጻ በሆነ መልኩ የፈለገውን መርጦ በጊዜ እየደ ነው። እንደውም ጠዋት በጣም እንትን ነበረ የሰልፍ ሁሉ ግርግር ነበረ። ከዚህ ከስድስት ሰዓት እስከ ስድስት ሰዓት ወይም እስከ አምስት ሰዓት ተኩል በኋላ ነው ትንሽ ሊቀንስ የቻለው እስከዛ ባለው ላይ ነበር እዚህ ግቢ ላይ በጣም ጥቅጥቅ ብሎ እና አስተባባሪዎቻችን፣ እና ሚሊሻም ቢሆን ጥበቃም፣ ሌላም ሌላም ብዙ እንትን ብሎ እና ሰልፍ ሁሉ ሲያስዙ ነበረና ሴት ፈታሾች ለብቻ ሁን ፈታሾች ለብቻ እዚህ ተደርጎ በጣም በጥሩ ሁኔታ ነበር ሲካሄደ ነበረው። አሁን ህዝቡ በቀነሰ ሰዓት ነው አጋጣሚ የደረሳችሁት። መራጮች ተመዝጋቢዎች ሰባት መቶ ሰላሳ ሁለት ነበሩ። እስካሁን የመረጠው ስድስት መቶ ሰላሳ መርጧል። መቶ ሁለት ይቀራል ማለት ነው። እስከ ምሽቱ አስራ ሁለት ሰዓት ይሄ ይመጣል ብለን ደግሞ እየተጠባበቅን ያለ ነው። የመድረክን የምርጫ ዘመቻ የሚያስተባብሩ በዚህ ራሳቸውም የሚወዳደሩ አቶ ኤልያስ ሀዴሮንም ስናነጋግራቸው ነበር። እሳቸው እንደሚሉት በዚህ የምርጫ ጣቢያ ችግር ነበረ። እንዲያውም የመድረክ ምርጫ ታዛቢዎች ከስፍራው እንደተባረሩ ነው የገለጹት። ይህ እውነት ነው? ከእውነት የራቀ ውሸት ነው። አንደኛ አሁን የመድረክ ታዛቢዎች አሉ ልናያቸው እንችላለን። እንዳገኛቸው የታዛቢ እንግዲህ የመድረክ ሌላ ተብሎ የለም። ጠቅላላ የህዝብ ታዛቢ ነው ያለ ታዛቢ እንደ ታዛቢ ስናየው ማለት ነው። ሌላው ከመድረክ የተወከሉ ሰዎች እዛ እንደ ውኪል የተቀመጡ ሰዎች አሉ፣ እጩዎች ማለት ነው። እርስዎ ግን ያሉት የመድረክ ታዛቢዎች እዚህ አሉ ነበር ያሉት አስቀድመው። የመድረክ እጩዎች አሉ፣ ታዛቢዎች ሳይሆን እጩዎች አሉ። የመድረክ እጩዎች አሉ። ታዛቢ ግን የላቸውም መድረኮች። ምክንያቱም አሁን ዛሬ እኔ በተገኘሁበት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ድምጽ በሰጡበት ምርጫ ጣቢያ የሰማያዊ ፓርቲ ታዛቢዎች ነበሩ፣ እጩዎች ነበሩ። እጩ ታዛቢዎች ነው የምናወራው በእጃችን ካለው መረጃ እዚህ ያለው አሁን አንደኛ የህዝብ ታዛቢ ናቸው። ምርጫውን የሚታዘቡ ታዛቢዎች አሉ፣ ታዛቢዎች አሉ። ቀጣይ ኢህአዲግ ታዛቢ የለም፣ እጩ አለ ግን፣ ከኢህአዲግም እጩ አለ፣ ከሰማያዊ ፓርቲ እጩ አለ፣ ከቅንጅት እጩ አለ፣ ከመድረክ እጩዎች አሉ። የእጩ ወኪሎች ማለት ነው። እጩ ከተባለ የእጩ ወኪሎች አሉ አሉ። የእጩ ወኪሎች ከሁሉም ፓርቲ ከየ አራቱም አሉ ልናያቸው እንችላለን። እዚሁ ናቸው። የመድረክ እጩ ወኪል ማን ነው? እዚህ አንድ ጊዜ ወደ ካሜራው ትመጣለን። ስም አለም ወርዳ አለው ይባላለሁ። የመድረክ ፓርቲ ውክል ነኝ። ቀበሌ ቦልጊታ ምርጫ ጣቢያ አንድ ከመሰረቱ ማግስት ነው እዚህ የገባሁት። ንጋታ ላይ ሲገባ የምርጫ መስጫ ካርዱም ማይተሙም የፓርቲው ሙሉ ፓርቲ ቀርቦበት በፊቱ ነው መቀደድ ያለበት። ማይተቡም ተፈቶ እሽጉም ተፈቶ ባለበት ነው የደረስኩት እኔ አስራ ሁለት ሰዓት ከአስራ ሁለት ም ዘጠኝ አስር ሰዓት ነው የተነሳሁት ከቤት እዚህ ሲመጣ ሁሉም ተፈቶ ነው ያለው። ከዛ እዛ ተቀምጬ የነበርኩኝ አሁን እስከ ቦርዱ ጭምር ከህዝብ ካርድ ንብ ሶስቱ ላይ አደርግ እያለ ምርጫ ቦርዱ ራሱ ንብ ላይ ሶስቱም ንብ ላይ በዚህ ሶስት አለ በዚህ አንድ አለ እያለ እያስተመረ ለምንድን ነው እንደምታረገው ስልም እምቢ ብለው ወተ ማየት ትችላለህ ሲል ጠዋት ነ ለአንተ ደውዬ አለ። ጠዋት ማለት አረካና ነ ባልከው ጊዜ ከዚህ ወጥቼ ነው የደወልኩት። ምንድነው ሲሉ ነበረ። ውጣ ከዚህ ድምፅ መስጫ መስጣት አችልም በቃ ዞር በል ብሎ ውጣ ስል ነው የወጥቼ ለአንተ ደወልኩት። ከዛ አንድም ሰው ሀያና አርባ ሲከቱ እዚህ አንድ ምልሻ አባል ነው ጠቅላላ እዚህ መዝግቤ ይዣለሁ። ከዛ ሲይዘው የወረዳ እዚ ጋር የሚሰራው ወኪል ሆነው የሚሰራው ፖሊስ ነበረኝ። እሱ ጣልቃ ገብቶኝ ይዘው ከለከለኝ። ከዛ በኋላ ደግሞ ፊትያዊ ስራ አይደለም የተሰራው። ለአንድ ሰው ሁለቴ ተደጋግሞ ቀለም ሳይቀልሙ ይሄዳሉ፣ እንደገና ሾልኮ ይገባሉ። ሁለት ሁለቴ ነው እየተጣለ ያለው። ከዛ አንጻር አሁንም ቢሆን አልፈርምም ብዬ ነው ያለሁት። እስካሁንም ድረስ ክርክር ላይ ነበርኩ። እዛ ውስጥ ደግሞ ምርጫ አስፈጻሚ እ ተረፋ ገብቶ እዛ ምስጢር ክፍል ገብቶ ለሰው እየፈረመ ነው የሚሰጠው። ይሄ ሁሉ ችግር ነው ያለበት በልጊታ ላይ። ከዛም ደውያለሁ ለኤልያስም ለእናንተም ደውያለሁ፣ በጣም ችግር እንዳለ ነው ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ወደ ሁለተኛው ግማሽ እናልፋለን። አዎ ታዲያ በዚህ ሰዓት እና ቦታ የሚቀርቡትን መደበኛ ፕሮግራሞች፣ ለምሳሌ ስፖርት ወይም ደግሞ አዳነች የአንቺ አፍሪካ ነክርሶች ዛሬ እንደማይቀርቡ አድማጮች እንደሚያውቁ እርግጠኛ ነን። ዛሬ ሙሉውን ጊዜ በኢትዮጵያው ምርጫ 2007 ላይ ነው እና ያተኮርነው። እንቀጥላለን። መልካም የሰባዊ መብቶች ጉዳይ ሲነሳ የኢትዮጵያ ስም እምብዛም በበጎ አይነሳም። በብዙ የምትታወቀው በተቃውሞ ድምፆች ላይ ታካሂዳለች በሚባለው አፈና፣ ጋዜጠኞችን በማሰሯ የፖለቲካ ተቃዋሚዎችን በማሳደዷ ወይም በማዋከቧ ነው። ለመሆኑ የመንግስቱ ተቀናቃኞች የሚደርሱባቸው ወከባዎች ወይም አፈናዎች የሚገለጡት በምንድን ነው? አዲስ አበባ የምትገኘው ሪፖርተራችን ማርተፋንደር ቮልፍ ምርጫው ከመካሄዱ ጥቂት ቀደም ብሎ በዚህ ሰብዊ መብቶች በኢትዮጵያ ጉዳይ ላይ ከአዲስ አበባ ዘግባ ነበር። ሰሎሞን አባተ አምነስቲ ኢንተርናሽናል ባለፈው ሳምንት መጨረሻ አካባቢ ካወጣው ሪፖርት አካቶ እንደሚከተለው አዘጋጅቷል። ሰሎሞን አባተ የኢትዮጵያ መንግሥት ያለማቋረጥና በስርዓት ደረጃ ያዋክበናል፣ ያሸማቅቀናል፣ ያሳድደናል፣ አባሎቻችንንና ደጋፊዎቻችንንም ያስራል ሲሉ ተቃዋሚ ፓርቲዎች ሮሮና ስሞታዎችን ያሰማሉ። የፖለቲካ ፓርቲዎች በተደላደለ ሁኔታ መንቀሳቀስ እንዳይችሉ መንገዱን ሁሉ የከበደ ለማድረግ መንግሥቱ የተለያዩ ዘዴዎችን ይጠቀማል ብለዋል። ሁማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን ተመራማሪ ፊሊክስ ሆርን ተቃዋሚ ፓርቲዎች እጩዎቻቸውን ለማስመዝገብ እየተቸገሩ መሆናቸውን እየተናገሩ ነው። የቅስቀሳ ዘመቻ ለማካሄድ ፍቃድ ስለሚከለከሉ ሰልፍ ማድረግና መቀስቀስ አልቻሉም። ሰልፈኞች ታስረዋል። አንዳንዶቹን ሰልፈኞች ደግሞ የጸጥታ ኃይሎች ከመጠን ያለፈ ኃይል እየተጠቀሙ ይበትኗቸዋል። እንዲህ አይነቶቹ እርምጃዎች ተቃዋሚዎቹ ፓርቲዎች ደጋፊዎቻቸውን ማሰባሰብ ወይም ማነቃነቅ እንዳይችሉ እንደሚያደርጓቸው የሚናገረው የመብቶች ተሟጋቹ ድርጅት ኢትዮጵያ ውስጥ እንዲህ አይነቱ ተቃውሞን በኃይል የመበተን ዘመቻ ከእያንዳንዱ ፌዴራል ምርጫ በፊት እንደሚስተዋል ይጠቁማል። የኢትዮጵያ መንግሥት በመገናኛ ብዙሃኑ ላይ የተጠናና ተከታታይ የብተና ወይም የአፈና እርምጃ ከምርጫው በፊት እየወሰደ ነው ሲል ሁማን ራይትስ ዋች ከጥቂት ወራት በፊት መግለጫ አውጥቶ ነበር። አምነስቲ ኢንተርናሽናል የሚባለው ሌላው የሰብአዊ መብቶች ተሟጋች ቡድን ባወጣው አዲስ መግለጫ የኢትዮጵያ ምርጫ ዝግጅት በኢትዮጵያውያን ሰብአዊ መብቶች ላይ እየተፈጸሙ ባሉ ጥቅል ተቋማዊና የተስፋፉ ረገጣዎች የታጀበ ነው ሲል ከሷል። አምነስቲ በዚሁ መግለጫው የምርጫው ሂደት ሐሳብን በመግለጽ በመደራጀትና በመሰብሰብ ነጻነት ላይ ጭፍለቃ የተካሄደበት ነው ብሏል። ይህ ጭፍለቃ በሕዝብ ጉዳዮች ውስጥ በነጻነትና ያለ ፍርሃት የመሳተፍን መብት የረገጠና መንግሥቱ ሁሉንም ዐይነት ተቀባይነት ያላቸውን ተቃውሞዎች ሁሉ የደቆሰበት ወይም የመታበት ነው ብሏል አምነስቲ ኢንተርናሽናል እነዚህ የኢትዮጵያ መንግሥት የራሱን ሕዝብ መሠረታዊ መብቶች አያከብርም እያሉ በየወቅቱ የሚከሱ ዓለም አቀፍ ድርጅቶች የራሳቸው አጀንዳ ያላቸው ናቸው እያለ መንግሥቱ ክሶቻቸውን በየወቅቱ ውድቅ ያደርጋል። የመንግሥት ኮሚኒኬሽንስ ጉዳዮች ሚኒስትሩ ሬድዋን ሁሴን ሰብአዊ መብቶች እየተከበሩ ነው፣ ስህተቶች ግን ይፈጠራሉ ይላሉ ሚስቴክስ ሚስቴክስ ሲስተማቲካሊ ኦር ዞዝ ሚስቴክስ ኢንካሬጅድ ቱ ቢዳን ስህተቶች ሲፈጠሩ ስህተቶቹ በመዋቅር ደረጃ በተከታታይ የሚፈጸሙ ናቸው። እነዚያ ስህተቶች እንዲፈጸሙ ይበረታታል። እነዚያ ስህተቶች በመንግሥት ታቅደው ነው የሚፈጸሙት። እንዲህ አይነት ስህተቶች በተፈጸሙ ጊዜስ ለማስተካከል ወይም ስህተቶቹን ለማረም የሚያስችሉ ሕግጋት የሉም። ሕግጋቱ አሉ። ቁርጠኝነቱ ቢኖርም እንደ ባህል አልተያዝም። ስለዚህ ስህተቶች ይፈጠራሉ። ይሁን እንጂ በመዋቅር ደረጃ ተደራጅተው ወይም እንደ ስርዓት የሚከናወኑ አይደሉም። ኢትዮጵያ የዛሬ ስድስት ዓመት በነሐሴ ሁለት ሺህ አንድ ዓመተ ምህረት ማለት ነው አወዛጋቢ የሆነ ጸረ ሽብርተኝነት አዋጅ አውጥታ እየሰራችበት ነው። ዛሬ ብዙ የተቃውሞ ፖለቲካ መሪዎችና ጋዜጠኞች ተከሰው ወይም ተፈርዶባቸው በየእስር ቤቱ የሚገኙት በዚያ ድንጋጌ ምክንያት ነው። ጋዜጠኞችን በብዛት በማሰር ኢትዮጵያ በአፍሪቃ ሁለተኛ ነች። በደረጃ የቀደመቻት ኤርትራ ብቻ ነች። ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ እንደሚለው ባለፈው ዓመት ዞን ዘጠኝ በሚል ራሳቸውን የሚጠሩ ዘጠኝ የኢንተርኔት ጸሐፊዎች ወይም ብሎገሮችና ጋዜጠኞች ተይዘው ማኅበራዊ መገናኛ ዘዴዎችን ለዐመፅ ለማነሳሳት መጠቀም በሚልና የሽብር ክሶች ተመስርተውባቸው እስር ላይ ይገኛሉ። በመታየት ላይ ባለው ክስ ውስጥ ፍሬ ያለው ጭብጥ ስለማይታይ በእነዚህ ወጣት ብሎገሮችና በጋዜጠኞቹ ላይ የተመሠረተው ክስ የፖለቲካ ክስ ነው ብለው እንደሚያምኑ ጠበቃቸው አመሃ መኮንን ተናግረዋል። ኢትዮጵያ ድንቅ የሆነ ሕገ መንግሥትና የማስፈጸሚያ ሕግጋት ያሏት ሀገር ነች፣ ይችላሉ አቶ አመሃ። ይሁን እንጂ መንግሥቱ ለሕግጋቱ ቁርጠኝነቱ ወይም መገዛቱ ስለሌለው የሰብአዊ መብቶች ጉዳይ ሲነሳ የኢትዮጵያ ገጽታ የሚያስመካ አይደለም። ይህ መንግሥት ላለፉት 23 ዓመታት ስልጣን ላይ ቆይቷል። ለሰብአዊ መብቶች መከበር ቁርጠኝነቱን ለማሳየት እድሉ በስፋት ነበረው። ይሁን እንጂ እንዲህ አይነቱን ቁርጠኝነት አሳይቶ ሰፊውን ሕዝብ ማሳመን አልቻለም። አሁንም መንግስቱ ሰብአዊ መብቶችን በሚረግጥ መንገድ ስልጣኑን ለመጠበቅ የሚያስችሉትን እርምጃዎች እየወሰደ የሚቀጥል ይመስለኛል። የዛሬ ስድስት ዓመት በየካቲት 2001 ዓ.ም የወጣው የበጎ አድራጎት ድርጅቶችና ማኅበራት አዋጅ ከአውሮፓ ፓርላማና ከሌሎችም ዓለም አቀፍ ድርጅቶች ብዙ ነቀፌታና ጥላቻ ይሰነዘርበታል። የሲቪል ማኅበረሰብ ድርጅቶች ወደ ምርጫው ታዛቢዎችን በመላክ ሰፊ ሚና ይጫወታሉ። ይሁን እንጂ የ2001 አዋጅ እነዚያ ድርጅቶች በሰብአዊ መብቶች ሙግት ጉዳዮች ውስጥ እንዳይገቡና ና ከውጭም የገንዘብ ድጋፍ እንዳያገኙ ያግዳቸዋል። ምርጫ ላይ የሚሳተፉት ሁሉም ተቃዋሚ ፓርቲዎች ለዲሞክራሲያዊው ስርዓት በር እንደሚከፍቱና ሰብአዊ መብቶችን እንደሚያከብሩ ወይም እንደሚያስጠብቁ ቃል እየገቡ ነው የሚወዳደሩት ይቀጥላል። የዘንድሮ የኢትዮጵያ ብሔራዊ ምርጫ ተካሄደ። የምርጫውን ሂደት የታዘበው ብቸኛ ዓለም አቀፍ ተቋም የአፍሪካ ህብረት ነው። ለወትሮ የኢትዮጵያን ምርጫዎች ይታዘቡ የነበሩትና አሁንም በአለም ዙሪያ እየተንቀሳቀሱ የሚታዘቡት የአውሮፓ ህብረትና የአሜሪካው የካርተር ማዕከል ግን አልተገኙም። ለምን? ለመሆኑ የኢትዮጵያ መንግስት አሁን ባለው አቋሙ ዲሞክራሲያዊ ፍትሐዊና ነፃ ምርጫ ለማካሄድ ብቁ ነው? በእነዚህና ሌሎችም ከምርጫ ጋር የተያዙ ጥያቄዎችን አንስቶ ሰለሞን አባተ የአውሮፓ ፓርላማ አባሏን አና ጎመሽን እና በደቡብ ሱዳን የፕሬዚዳንቱ ልዩ አማካሪ የሆኑትን ቴዎድሮስ ዳኘን ከምርጫው ቀደም ሲል አነጋግሮ ነበር። ቅንብሩን ነው። የአውሮፓ ኅብረትና የአሜሪካው የካርተር ማዕከል ያለፉ የኢትዮጵያ ተከታታይ ምርጫዎችን ታዝበዋል። የየራሳቸውንም ሪፖርቶች ሲያወጡ ነበር። የአውሮፓ ኅብረት የታዛቢዎች ቡድን ከ1997ቱ ምርጫ በኋላ በተለይ ባቀረበው የትዝብት ሪፖርቱ ምክንያት ቡድኑና የቡድኑ መሪ አና ጎሜሽ ከኢህአደግ ጋር እጅግ የተካረረ አንተ አንቺ ተባብለው የተጣሉበትን መዘዝ አስከትሎ ነበረ። እንዲያም ሆኖ ግን የአውሮፓ ኅብረት የዛሬ አምስት ዓመት የተካሄደውን የፓርላማ ምርጫ ታዝቧል። በዚህ ዓመት ግን አልተገኘም። ለምን? ሚስ አና ጎመሽ የአውሮፓ ፓርላማ አባል የፓርላማው የውጭ ጉዳዮች እንዲሁም የሲቪክ ነፃነቶች የፍትህና የሀገር ውስጥ ጉዳዮች ኮሚቴዎችም አባል ናቸው። ለምን ምርጫውን ላለመታዘብ ወሰናችሁ? የጠየቅኳቸው ከምርጫው ቀደም ብሎ ነበር። በዚህ ሳምንት የአውሮፓ ፓርላማ ባካሄደው ስብሰባ ላይ ስለዚህ ምርጫ ስለሚሉት ነገር ግን በዋልት የሆነ ነገር ክርክር አካሂደን ነበር። በዚህም ምክንያት ነው የአውሮፓ ህብረት ላለመሄድና ያንን በዋልት የዲሞክራሲያዊ ምርጫን አነስተኛ መመዘኛዎች የማያሟላ ነፃና ፍትሃዊ ነው የማይባል ምርጫ ላለመታዘብ እና የማይገባውን እውቅና ላለመስጠት የወሰን ነው። ሚስ ጎምሽ፣ ምርጫው ሳይካሄድ እናንተም ላለመታዘብ ወሰናችሁ። ቧልት ስለመሆኑ እንዴት አወቃችሁ? እንዴት ነው ያወቅነው? በ1997 ዓ ም እና በ2000 የምርጫ ታዛቢ ልዑካንን ልከን ነበር። መንግስቱ ሪፖርቶቹን አልተቀበላቸውም። ሪፖርቶቹን ለማድረስ እንኳ ወደ ሀገሪቱ ተመልሰን መሄድ አልቻልንም። በእርግጥ ሪፖርቶቹ ትችቶች ነበሯቸው። በተለይ በ1997 ሰው ወደ አደባባይ ግልብጥ ብሎ ወጥቶ ነበረ። ምክንያቱም ያኔ አዲስ አበባ ላይ ተቃዋሚዎች በከፍተኛ ልዩነት እየመሩ መምጣታቸው እየታወቀ ሲመጣ መንግስቱ ተመልካቾችን አባረረ እና ቆጠራውን ቀጠለ። ከዚያም ቆጠራውን እንዳሻቸው አደረጉት። ከዚያ በኋላ ጭፍጨፋዎች ተካሄዱ። ተቃዋሚዎችን ማሳደድ ተያዘ። የተመረጡት የተቃዋሚ አባላት ታሰሩ። በሕዝቡ የተካሄዱ አግባብ የነበራቸውን እንቅስቃሴዎች ገዢው ፓርቲ ተጠቀመባቸው። ከዚያም በሁለት ሺህ የታዘብነው ተመሳሳይ ሁኔታ ነበር። ስለዚህ የአውሮፓ ፓርላማ አባላት ለአውሮፓ ህብረት የውጭ ግንኙነቶች ከፍተኛ ተጠሪ ደብዳቤ ጽፈን ይህ ግንቦት 16 የሚካሄደው ምርጫ ነጻ ስለማይሆን ለገዢው ፓርቲና ለዚያ ቧልት የህጋዊነት ወይም የእውቅና ማህተም ሊሰጥ የሚችል ታዛቢነት ላይ መሳተፍ እንደሌለብን አሳወቅን። ሚስ አና ጎምሽ የ1997ቱ ምርጫ ታዛቢ ቡድን መሪ እንደነበሩ የአውሮፓ ህብረት ያኔ ወደ 200 የሚሆኑ ታዛቢዎችን ማሰማራቱን የካርተር ማዕከልን መገኘቱን አስታውሰዋል። ምንም እንኳ አሉ ጎምሽ፣ ሪፖርቶቹ ምንም እንኳ በዲፕሎማሲያዊ ቋንቋ የተጠናቀሩ ሆነው ቢቀርቡም ተመሳሳይ ነበሩ። ያኔ ከተቃዋሚዎቹ መሪዎችና ከመደበኛ ዜጎች ጋር መወያየታቸውንና ተቃዋሚዎቹ በመሳደድ ምክንያት ቢሮ እንኳ መክፈት አለመቻላቸውን የቤት ባለ ንብረቶች በፍርሃት ምክንያት ሊያከራዩቸው እንኳ እንደማይፈልጉ እንደነገሯቸውም አስታውሰዋል። አሁንም አሉ ጎምሽ እንደ እውነቱ እስር ቤት ያሉ ጋዜጠኞችና ብሎገሮች ቁጥር ጨመረ እንጂ አልቀነሰም። እስክንድር ነጋ፣ ያቺ ጀግና ርዕዮት ዓለሙ፣ ሌሎችም ጀግኖች በሐሰት የሽብር ፈጠራ ክሶች ታስረዋል። እነርሱ እነሱ የፈለጉት እኮ ለሕዝቡ የተረጋጋ ህይወት ፍትሕና ሰላም እንዲኖር ነበር። ያ ሁኔታ አሁንም እንኳ ለዚህ ምርጫ ተብዬ በዋልተኛ ምርጫ ዝግጅት ሲደረግ እንኳን አልተሻሻለም። ተቃዋሚዎች ሮሮዎቻቸውን ሲያሰሙ መቆየታቸውን የምረጡኝ ዘመቻዎቻቸውን በነጻነት ማካሄድ አለመቻላቸውን፣ በዲሞክራሲው መስክ መጥበብ ምክንያት መንግስታዊ ያልሆኑ የልማትና ሰብአዊ መብቶች ድርጅቶች በነጻነት ለመናገርና በሀገሪቱ ክንዋኔዎች ውስጥ የሰፋ አስተዋጽኦ እንዳያበረክቱ መታገዳቸውን አና ጎምሽ ዘርዝረዋል። በሌላ በኩል ግን ሚስ ጎምሽ ኢትዮጵያ እኮ በልማት እየገሰገሰች ያለች መሆኗ በዓለሙ ሁሉ እየተወራላት ነው። We know that Ethiopia is portrayed as a model of development, and it's unfortunate that it is not the case. <laughs> እውነት አይደለም። ምክንያቱም አብዛኞቹ አሃዛዊ መረጃዎች ሙሉ በሙሉ የሐሰት ናቸው። የአውሮፓ መንግስታትና የአሜሪካ መንግስት በእነዚህ እውነታዎች ላይ አይኖቻቸውን መጨፈናቸው፣ እናም በልማቱም ይሁን በዲሞክራሲው የሚተማመኑበት አጋር አስመስለው ከኢትዮጵያ መንግስት ጋር መስራት መቀጠላቸው ፍጹም አሳፋሪ ነው። የአውሮፓ ህብረት የኢትዮጵያ ምርጫ ዲሞክራሲያዊ አይሆንም ብሎ ቀደም ብሎ ድምዳሜ ላይ በመድረሱና በመፈረጁ ምክንያት ታዛቢዎቹን ባለመላኩ የኢትዮጵያን ህዝብ ክዷል ተብሎ ለሚነገርበት ወቀሳ ምን ይላሉ? ተብለው ሚስ ጎመሽ ተጠይቀው፣ ቀደም ሲል እንዳልኩት ለእንዲህ አይነቱ ምርጫ ማህተም አንሰጥም ብለዋል። ከዚያ በተረፈ ቀሪ ዝርዝር ሁኔታዎችን ከዌብሳይታችን ማግኘት ትችላላችሁ። ከሚስ አና ጎመሽ ጋር ያደረግነውን ይህ ምርጫ ይህንን ምርጫ ከተከታተሉ ሰዎች መካከል አንዱን አሜሪካዊ ባለሙያ አሜሪካ ውስጥ የቆዩ ኢትዮጵያዊ ባለሙያ አነጋግር ያለሁኝ ቴዎድሮስ ዳኘ ይባላሉ። በዩናይትድ ስቴትስ ኮንግረስ ውስጥ ለ24 ዓመታት የአፍሪካ ስፔሻሊስት ሆነው አገልግለዋል። ለመሆኑ ይህንን ምርጫ ተከታትለዋል? አቶ ቴዎድሮስ። ይመስለኛል በእኔ አክሮስ ኢትዮጵያ ስመለከተው አንዳንድ የነበሩ የጦርነቶች ቆመዋል። ወስተርን ኢትዮጵያን ቢሆን ወደ ኦጋዴንም ቢመለከት መንግስት ፍላጎቱን አሳይቷል። ተቀምጠው መነጋገር እንደሚፈልጉ ከኦጋዴን ናሽናል ሊበሬሽን ፎንድ ጋር። ሌላም ቦታ ብትመለከተው ስታቢሊቲ ያለ መንገድ ላይ ሄደህ የምትታሰር ነገር የለም። ሰው ስራውን ይሰራል፣ ትምህርቱን ይማራል። ያ እኔ እንደ ፕሮግረስ ነው ብዬ ነው የማየው። ኦፍኮርስ ነው የሁማን ራይትስ አድቮኬትስ ኦር ተቃዋሚ ሀይሎች ሞር ኖሌጅ ይኖራቸዋል። ስለዚህ እና የእኔ አሰስመንት ከእነሱ አሰስመንት ጋራ ሊለያ ይችላል። ግን እኔ አዘን ኦብዘርቨር ስመለከተው ኦቨሮል ፒክቸሩ ደህና ነው ብዬ ነው ምለው ኢቨን እንደ ተከታተላችሁት አድማጮች ሰሎሞንና ቴዳኘ የጀመሩት ውይይት ገና መጀመሩ ነው፣ አላለቀም። በተለይ በሚስ አና ጎመሽ በተናገሩት ላይ ቴዳኘ ሰፋ አድርገው መልስ ይሰጣሉ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በብዙ ሀገሮች እንደሚደረገው ሁሉ ዩናይትድ ስቴትስ በጦር ኃይሎቿ አገልግሎት ተሰልፈው የተከላከሉላትን ዜጎቿን በየዓመቱ ቆም ብላ ታስባለች፣ ታከብራቸዋለች። ይህ ከጥንት ጀምሮ ሲደረግ የቆየ ነው። አቴናዊው መሪ ፔሪክለስ በጦርነት የወደቁና የተጎዱ እጅግ የሚከበሩ ናቸው። ቋሚዎች ከነዚያ በላይ ጀግና ሊኖራቸው አይችልም ያለውን በመጥቀስ የዛሬው ርዕሰ አንቀጽ ጽሁፉን ጀምሯል። እናም ዛሬ ሰኞ፣ እንደ ኤሮፓውያን አቆጣጠር ግንቦት 25 በመላ ሀገሪቱ ማህበረሰቦች ይህንኑ መንፈስ የተላበሱ ንግግሮች ይደረጋሉ፣ አርበኞች በጸጥታ ይታሰባሉ። ባረፉባቸው በርካታ መካነ መቃብሮችም በባንዲራዎች ተውበው ቤተሰቦች እየሄዱ ይጎበኟቸዋል፣ ያስቧቸዋል። ታዲያ ይህ ቀን ለሥነ ሥርዓት ወይም ለትዕይንት ያህል ሳይሆን፣ አለ ርዕሰ አንቀጹ ሲቀጥል፣ ለሀገራቸው ነጻነት የመጨረሻውን ታላቅ መስዋዕትነት ለከፈሉት አሜሪካውያን ቋሚው የተሸከመውን ውለታ የሚያንጸባርቅ እለት ነው። አንዳንዶቹ አርበኞች ያለፉት በውጊያ ነው፣ በህመም የሞቱም አሉ። በባዕዳን ወህኒ ቤቶች ታስረው እንደወጡ የቀሩም እንዲሁ። አብዛኞቹ ያለፉት እጅግ ለጋ በሆነ እድሜ ገና በሚገባ አውቀው ሊያጠኑት ብዙ እድል ባላገኙበት እድሜ የሀገራቸውን እምነትና ነጻነት ሲከላከሉ ነው። በሰሜን አፍሪካ፣ በአውሮፓ፣ በፓሲፊክ፣ በእስያና በመካከለኛው ምስራቅ ደግሞ ሌሎችን ነጻ ለማውጣት ሲዋጉ ህይወታቸውን ያጡትም በብዙ መቶ ሺዎች ይቆጠራሉ። ይህ የጦር አርበኞች መታሰቢያ ቀን በአንድ ውጊያ ወይም በአንድ ጦርነት የተሰለፉ ተለይተው የሚታሰቡበትም አይደለም። ይልቁንም ከማናቸውም ለጀግኖች ከቆሙ መታሰቢያ ሐውልቶች እጅግ የላቀና ውለታ የዋሉላት ሀገር ነጻነቷን ለማስከበር የጠፋ ህይወትና የፈሰሰው ደም ፈጽሞ በከንቱ አለመሆኑን የምትገልጽበት ነው በማለት የዛሬው ርዕሰ አንቀጽ ሐተታውን ያጠናቅቃል።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 የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስካሁን አራት ሰዓት በ19 በ22 እና በ25 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚህ ላይ ያበቃ። በአማርኛው ፕሮግራም ነገ ማታ ከምሽቱ አንድ እስከ አንድ ተኩል ከዚያም በመደበኛው ከ3 እስከ 4 ሰዓት በምናቀርባቸው ፕሮግራሞች እና ዝግጅቶች እንገናኛለን። ለአሁኑ ከፕሮዲሰሩ ንጉሴ ታምሬና ከቴክኒክ መሐንዲሱ ጋር ያስተናገድናችሁን አዳነች ፍሳዬና እኔም አዲሱ አበበ ታቀጥሎ ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም ደህና ደሩ።